አንድ ከፍተኛ የተባበሩት መንግስታት ድርጅት ባለስልጣን በሶሪያዋ ራካ ከተማ ውስጥ እስላማዊ መንግስት በተባለው ነውጠኛ ቡድን የታገቱ 20 ሺ ዜጎች ከፍተኛ አደጋ ውስጥ እንደሚገቡ አስጠነቀቁ። ከዚህ አደጋ እንዲያመልጡም የሚቻለው ሁሉ መደረግ አለበት ብለዋል ባለስልጣኑ። ከጄኔቫ ሊሳ ሽላይን ያጠናቀረችው ዘገባ አለ፣ ትዝታ በላቸው ታቀርባለች። በሶሪያ ጉዳይ ልዩ የተባበሩት መንግስታት ድርጅት ዋና አማካሪ ኢያን ኤግላንድ በራካ የተለያዩ መንደሮች በእስላማዊ ግዛት ታግተው የሚገኙ በሺዎች የሚቆጠሩ ዜጎች እጣ ፈንታ እጅግ አሳሳቢ ነው ብለዋል። ይህችን የሶሪያ ከተማ ከነውጠኛው ቡድን እጅ ለማስለቀቅ በሚደረግ ወታደራዊ መልሶ ማጥቃት ዘመቻም ሲቪሎች ምንም መከላከያ የላቸውም ብለዋል ኤግላንድ። ሲቪሉ ሕዝብ በዩናይትድ ስቴትስ በሚደገፈው ጣምራ ኃይል ከሚካሄደው ተከታታይ የአየር ድብደባና ና የሶሪያ መንግስትን በሚያደርሰው ጥቃት እየቆሰለና እየሞተ ነው ብለዋል። ለእነዚህ ሲቪሎች ምንም መውጫ ቀዳዳ ያለ አይመስልም። በአሁኑ ሰዓት ለእነዚህ ሀያ ሺህ የሚሆኑ ሰዎች በዓለም ላይ ከነዚህ መንደሮች የባሰ አደገኛ ቦታ አለ ብዬ አላምንም። የመንግስታቱ ድርጅት ልዩ አማካሪ ኢያን ኤግላንድ ራካን ለማስለቀቅ የሚዋጋው ጣምራ ኃይልና የሰብአዊ እርዳታ ድርጅቶች ህዝቡ የሚያመልጥበትን ሁኔታ እንዲያመቻቹ ተማጥነዋል። ኤግላንድ ከራካ ሲቪሎችን ለማስወጣት የተኩስ አቁም ለመደራደር እንደማይቻል ጠቅሰው ይህም የሆነው ከተማዋን የሚቆጣጠረው ራሱን የሾመው ነውጠኛው እስላማዊ መንግስት ነው ብለዋል።